በሶስት የአፍሪቃ ሀገሮች ጉብኝት ለማድረግ የተነሱት የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ ናይሮቢ ገብተዋል በዚህ የአፍሪካ ጉብኝታቸው አቡኑ ከኬንያ ሌላ ዩጋንዳና ማዕከላዊ አፍሪካ ሪፐብሊክንም ይጎበኛሉ ጄፍ ክለስተር ከናይሮቢ ክሪስታይን ከባንጊ ማሪሳ ማልቴን ከዋሽንግተን ዲሲ ያጠናቅሯቸው ዘገባዎች አሉ ሰለሞን አባተ እንደሚከተለው አቀናጅተው አዘጋጅቷቸዋል። አባ ፍራንሲስ ርዕሰ ሊቃነ ጳጳሳት ዘካቶሊካውያን የኬንያ ርዕሰ ከተማይቱ ናይሮቢ ጆሞ ኬንያ ተዓለም አቀፍ አይሮፕላን ጣቢያ ሲደርሱ የመንግስቱ ከፍተኛ ባለሥልጣናት፣ ታዋቂ ሰዎችና ምዕመናን ተቀብለዋቸዋል። በኬንያ ብሔራዊ ቤተ መንግሥት በተዘጋጀ ሥነ ሥርዓት ላይ አቡኑ ከፕሬዚደንት ኡሁሩ ኬንያታና ከዲፕሎማቶች ጋር ተገናኝተዋል። በነገ ሐሙስ መርሃ ግብር በሰፈረው መሠረት አቡነ ፍራንሲስ ናይሮቢ በሚገኘው የቫቲካን ዲፕሎማሲያዊ ሚስዮን ውስጥ የብዙ ሃይማኖቶች አባቶችና ምዕመናን የሚገኙበትን የጸሎት ሥነ ሥርዓት የሚመሩ ሲሆን በናይሮቢ ዩኒቨርሲቲም ተገኝተው እንዲሁ ጸሎትና አምልኮን እንደሚያደርጉ ተገልጿል። አባ ፍራንሲስ ከተለያዩ ሃይማኖት መሪዎች ጋር ያደርጉታል በተባለ ውይይት ኬንያ ውስጥ ለሚስተዋለው የእምነቶች ቡድኖች መቆራቆስ የቆየ ታሪክ መፍትሄ ለመሻት ይመክራሉ ተብሏል። ከነገ በስቲያ አርብ በናይሮቢ አነስተኛ ገቢ ካላቸው ነዋሪዎች ጎስቋላ መንደሮች አንዱ በሆነው በካንጌሚ ተገኝተው ይጎበኛሉ። በዚህ ጉብኝታቸው አቡኑ ላጡና ለተቸገሩ ያላቸውን ወዳጅነትና ወገንተኛነት በድጋሚ ያረጋግጣሉ ተብሏል። በዚያው የዓርብ ፕሮግራማቸው ካሳራኒ ስታዲየም ተሰብስበው የሚጠብቋቸውን ወጣቶች እንደሚያገኙና እንደሚባርኩም ታውቋል። አቡኑ በዩጋንዳ በሚያደርጉት ጉብኝት በክርስቲያን ሰማዕታት ቤተ መቅደስ እንደሚገኙ በመጨረሻው የማዕከላዊ አፍሪካ ሪፐብሊክ ቆይታቸው ወቅት ደግሞ በአንድ መስጅድ እንደሚገኙና የስደተኞች መጠለያ ሰፈርም እንደሚጎበኙ ተገልጿል። አቡነ ፍራንሲስ በዚህ የአፍሪካ ጉብኝታቸው ወቅት ትኩረት ሰጥተው ከሚናገሩባቸው ጉዳዮች አንዱ የአየር ንብረት ለውጥ እንደሚሆን ተነግሯል። አሁን እየታዩ ባሉ የተፈጥሯችን አካባቢ መዘበራር ክስተቶችና በሚነጫነጨው የአየር ጠባይ እጅግ አብዝተውና ሚዛናዊ ባልሆነ ሁኔታ እየተጎዱ ያሉት በልማት እጅግ ባልገፉት አገ ሀገሮችና ማህበረሰቦች መሆናቸውን በመጥቀስ አባ ፍራንሲስ ቀደም ሲልም ሲወተውቱ ቆይተዋል። አቡነ ፍራንሲስ በአፍሪካ ጉብኝታቸው ወቅት እንዲያነሱልኝና ትኩረት ሰጥተው እንዲነጋገሩልኝ ይፈልጋለሁ ያላቸውን የስጋቶቹን ዝርዝር እንደላከላቸው ሂውማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን አስታውቋል። አቡኑ የሰብአዊ መብቶች ረገጣ ችግሮችን ጉዳይ በሦስቱም ሀገሮች ውስጥ እንዲያነሱ ቡድኑ ጠይቋል። በተለይ ኬንያ ውስጥ ጨርሶ ያልታዩና መፍትሔም ሊሰጣቸው ወይም ለመስጠት ጥረት ያልተደረገባቸው ያላቸውን የሁከትን፣ ለፖለቲካ ጉዳዮች የጎሳን ማንነት መጠቀምን፣ በጸጥታ ኃይሎች እንደሚፈጸሙ የጠቆማቸውን ወንጀሎች አስረድቷል። እንዲህ አይነቶቹ ሁኔታዎች የቀበሯ ቸው ቁርሾች የዛሬ ሰባት ዓመት ለተፈጠሩት ከሺህ በላይ ሕይወት ለጠፋባቸውና በመቶዎች የሚቆጠር ሰው ለተፈናቀለባቸው የድኅረ ምርጫ ሁከቶች ሰበብ መሆናቸውንም ሁማን ራይትስ ዋች አመልክቷል። ኬንያ ውስጥ በሶማሌ ጎሳ አባላት ላይ እየተፈጸመ ነው ያለውን ማግለልና ማሸማቀቅም አቡነ ፍራንሲስ አንስተው እንዲመክሩ ሁማን ራይትስ ዋች ጠይቋል። ይህ የማግለልና የማሸማቀቅ እርምጃ የኬንያ የጸጥታ ኃይሎች እየፈጸሟቸው ናቸው እስካላቸው የኃይል ጥቃቶች መዝለቁንም ቡድኑ በማከል ጠቅሷል። በሃይማኖት መሪዎች አነሳሽነት በህዳጣን የጾታና የጾታ ግንኙነቶች ሰዎች ላይ እየተፈጸመ ያለውን ጥቃትም አቡኑ እንዲያወግዙ የመብቶች ተሟጋቹ ቡድን አሳስበዋል። እንደ ወሊድ መከላከልን ወይም መቆጣጠርን በመሳሰሉ በተለይ በሴቶችና በልጃገረዶች ላይ ብርቱ አሉታዊ ጫና ባላቸው ጉዳዮች ላይ ቤተ ክርስቲያኒቱ ያላትን ፖሊሲም አቡነ ፍራንሲስ እንዲፈትሹ ሂውማን ራይትስ ዋች ጠይቋል። አቡኑ ጽንስን ላቋረጡ ሴቶች የሰጡትን ምሕረትና በረከት አሁንም እንዲያጸኑ ኤች አይቪ በደማቸው ውስጥ የሚገኝ ሴቶችን አግኝተው እንዲያናግሩና ከማህበረሰብ ጤና ባለሙያዎች ጋርም ስለ ተዋልዶ ጤና እንዲመካከሩ ቡድኑ በደብዳቤው ጠይቋቸዋል። አቡነ ፍራንሲስ በአምስት ቀኑ የአፍሪካ ጉብኝታቸው ማብቂያ ዕለት የፊታችን እሁድ ላለፉት ሁለት ዓመታት በውከትና በግጭቶች እየታመሰች ወዳለችው ማዕከላዊ አፍሪካ ሪፐብሊክ ይጓዛሉ። የአቡኑ የአፍሪካ ጉብኝት ዓለም አቀፉ ሽብር ፈጠራ ብርቱ ስጋት በደቀነበት ጊዜ ነው እየተካሄደ ያለው። Thank you.